ጎንደር ውስጥ ዛሬም እየተረጋጋ ሁኔታ የለም። በተለይ ደባርቅ ውስጥ የአራት ሰዎች ህይወት የጠፋበት ግጭት በዛሬው እለት መፈጸሙን አንድ በስም እንዳይገለጡ የጠየቁን የዓይን እማኝ ለአሜሪካ ድምጽ ገልጠዋል። ጦር ሰፍሯል። ከተለያየ ቦታ እያመጡ ወደ ጎንደር አካባቢ ያሰፈሩ ነው። በደባርቅ አራት ሰዎች ሞተዋል። ግጭት ተነስቶ ነበር። በጣም ዛሬ ነው ቀጥታ፣ ዛሬ ነው ቀጥታ ወደ ህዝብ በመተኮስ ብዙ ህዝብ ተገድሏል። ብዙ የቆሰሉ አሉ፣ ወደ ጎንደር ሆስፒታል መጥተዋል። በአካል ምን ራሴ ወጃ ይቻቸዋለሁ። ቁጥራቸውን ማወቅ አልተቻለም። መነሻው ምንድን ነው ግን ለተኩሱ? ምን ምን መነሻው መነሻው በቃ ህዝብ መንገድ ላይ የሄዱ ነው በጥይት እሩምታ የተመታው። የብዙ አመራሮች ቤት፣ የከንቲባው ቤት፣ የምንሻ ቢሮ ሀላፊው ቤት ተቃጥለዋል። ሰባት ቤቶች ተቃጥለዋል። ዛሬ ዋና ዛሬ ሰባት ቤቶች ተቃጥለዋል ትበርቅ ላይ ዋና ተዋናኝ የሆኑ የህወሓት ተላላኪ የሆኑ በወጣት ላይ የወጣት ደም እያፈሰሱ የንጹሐን ህዝብ ደም እያፈሰሱ ከንቲባው በደበር ከተማ አንድ የንግድ ቤት አለው ጅፕላስ ዋን ፎቅ አንድ የመኖሪያ ቤት አለው። የመኖሪያ ቤቱን ፎቁም ተቃጥሏል፣ ሁለቱም ጋይቷል። ማነው? አቃጣዩ ማን ነው? ህዝብ ነው፣ ወጣት ወጣት የተገደለበት ቤተሰብ የተገደለበት ህዝብ ነው ሆብ ያቃጠለው። በዚህ ጊዜ ነው ግጭት ተነስቶ አራቱ ሰዎች የሞቱት። መጀመሪያ ሰዎቹ ከሞቱ በኋላ ነው ይሄ ጥፋት የደረሰው። ለመሞታቸው ምክንያቱ ግን አይታወቅም። ዝም ብለው ሲሄዱ ነው የገደሏቸው ነው የሚሉኝ። ዝም ብለው ሲሄዱ ነው። መከላከያ ገብቷል። ትናንት አንድ ሲኖ ትራክ ተሳቢ ከአማራ ክልል ወደ ትግራይ ስንዴ ጭኖ የሚሄድ ስለነበር ያን በማን ማራ ያራገፈው አይታወቅም። ተራግፏል። ለምን ነው ያስቆማቸው ያራገፋቸው በሚል ነው ግጭቱ የተቀሰቀሰው። ወደ ትግራይ የአማራን ክልል ስለተጠላ ወደ ትግራይ አይሄድም የሚል የህዝብ ስሜት ስላለ ለምን እንዲህ ትላላችሁ የሚል ነው ጠቡ መነሻ። ከዛም በኋላ ግን ተኩስ ልውውጥ ሆነ። ያው የደሀ ልጅ እየሞተ ነው፣ የታጠቀ ኃይል እየገደለ ነው። በአስተዳደር በኩል ምንድን ነው የሚባለው በዚህ ጉዳይ ላይ? አስተዳደሩ ነው የደባርቅ አስተዳደር ከንቲባ ጽሕፈት ቤቱ። ከዚህ በፊትም ሰሞኑን ሌላ መኪና ሲነቃበት በአምቡላንስ በመሆን የአምቡላንስ ማለት የጤና የሆስፒታል መኪናዎች ማለት ነው። እነሱን በመጠቀም ይህን ይህን ይህን በሉት እያለ የእጅ ባትሪ ፎጣ ጫማ በመግዛት በቀን መቶ ብር በመበጀት የገጠር መሀይሞች ምን የማያውቁትን ይህን በሉት በሉት እያለ ሲያስመጣ ስለቆየ ያው በዚህ ቁጣ ነው የተነሳው። ያን አስተዳደር መፍትሄ ሰጥ ሳይሆን ተበቃኝ ነው፣ እሱም ሙሰኛ ነው አስተዳደር ነው ብሎ ጂፕላሷን ፎቅ ያለው ልዩ ዘመናዊ መኖሪያ ቤት ያለው በቃ ህይወቱን የለወጠ ሰው ነው። ለምን ብሎ የጠየቀውን አካል ግን አስደብድቧል፣ ደብድቧል። ሆቴል ነው አሁን ያስቀመጧቸው። ሆቴል እያስመገቡ ከማንም ሳያስጨምሯቸውም አሁን እኛ የምናሳያቸውን ትመት አላችሁ በማለት በአምቡላንስ ነው ሲያስመታ የሰነበተ ነው። የምንሻላሽው የከንት የከንቲና ጥፈት ቤቱ ማን ነው? ስማቸውኝ ሰውዬ ሁንልኝ በላይ ሁንልኝ በላይ ሁንልኝ በላይ። ከዛን እንዴት አመለጡ? ቤቱ ከተቃጠለ በኋላ ከተቀጣጠለ በኋላ እሱ ያው ሰሞኑን ሲያስገድር ሰርቷል አመጡ ስለቆየ ህዝቡ ያለው ስሜት በሱ ላይ ነው። ወና ከንቲባ በመሆኑ የራሱን ጥቅም እያራመደ በሙስናም፣ በተለያዩ ነገሮች ህዝብን እየጎዳ ስለቆየ አሁን ግን ህዝቡ ትኩረት ወደሱ አድርጎ ቤቶቹን በሚያቃጥልበት ሰዓት ከዚህ በፊት ሚስቱን፣ የቤት ንብረቱን፣ ልጆቹን፣ ቤተሰቦቹን አሸሽቷል ወደ ጎንደር። ጥፋቱን ያውቀዋል። እሱ ግን በሆስፒታል አምቡላንስ ነው የመጣው። አልሞተም። አድማጮች፣ ይህን ሁኔታ ለማጣራትና የመንግስትንም ምላሽ ለማግኘት አዲሱ ወደ ክልሉ መንግስት የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ወደ ደባርቅ የከንቲባ አቶ ሁንልኝ በላይ ዘንድም ደውሎ ከንቲባ ሁንልኝ ስልክ አላነሱም። አቶ ንጉሴ ግን ንጉሴ ግን ለመነጋገር በሚያመች ሁኔታ ውስጥ ያለመሆናቸውን ገልጸውለት ነገ እንዲሞክር ነግረውታል። ወደ ሌላ የጎንደር ሁናቴ እንውሰዳችሁ። እዚያው ጎንደር በተለይ ስማዳ ወረዳ ውስጥ መንግስት አሰፈራቸው የተባሉ ሚሊሻዎችን እንዲያወጡ የአገር ሽማግሌዎች ከአስተዳደሩ ጋር ድርድር ይዘዋል ተብሏል። ቀጣዩ ያነጋገርናቸው ሰውም ስማቸውን እንዳይገለጥ የጠየቁ እንግዳ ናቸው። ሁኔታውን ያስረዳሉ። ትናንትና የሀገር ሽማግሌዎች ሰልፍ ማድረግ እንፈልጋለን። ስለዚህ ጉጅሊ የሚባሉ በተለምዶ ጉጅሊ ከየቀበሌ ገበሬ ማህበሩ የመጡ ታጣቂዎች ናቸው። የአርሶአደር ታጣቂዎች በየቀኑ መቶ ብር እየተከፈለና ስለዚህ እነሱ ይውጡልን ነው። ዛሬ የህዝቡ ድርድር ለእነሱ የተመደበ ወደ አራት መቶ ሺ ብር አለ። ያንን አራት መቶ ሺህ ብር ለሞቱት ወገኖችና ሆስፒታል ውስጥ ለቆሰሉት ይዋል። እኛ ታቅም በላይ በሆነ የግብር ሁኔታ ተገዶ መደረግ የለበትም። እነዚህ ሰዎች ከስማዳ የማይወጡ ከሆነ ከነሱ የተሻለ መሳሪያ ይዘን ስላለን ይዘን በመሳሪያችን ሰልፍ እንወጣለን የሚል ነው። ለምንድን ነው የውጡ የምትሉት ህዝቡ እንግዲህ ውጡ የተባሉ? ለምንድን ነው እነዚህ ጉጅሌዎች ያለ ርኅራኄ ነው፣ ለመቶ ብር ብለው ነው ወገናቸውን ህዝባቸውን እየገደሉ ያሉ። ምንድን ነው ሚሊሻዎች ናቸው። ጉጅሌ የሚሉኝ ሚሊሻዎች፣ የገጠር ሚሊሻዎች ናቸው፣ መንግስትን ያሰማራቸው እሺ በተለይ ይሄ የአማራ ክልል ልዩ ሀይል ወደ ህዝቡ አልተኮሰም አልመታም በሚል እነሱ መክብር ከተከፈላቸው የቀኑ እራት ምሳቸውን በመንግስት የሚሰጣቸው ከሆነ ያንን እርምጃ ይወስዳሉ ተብሎ ነው። በቀደምም ህዝቡን ያለ ርኅራሄ በጭካኔ እንትን ያሉት በሚገርም ሁኔታ በቀደምታ ከሞቱትም ሆነ ከቆሰሉት የብዙዎቹ ከኋላ ሲሮጡ ነው የተመቱት እና ከጀርባቸው ከቂጣቸው ከምናምን እንደዚህ ነው ወደኋላ ከኋላ ላይ ነው የተመቱት እና ያ ደግሞ ምንድን ነው የሚሮጥን ሰው ነው እየደበደቡ እየሸሸ ያለን ሰው ነው እና በአጭሩ አሁን እንደሚገባኝ እነዚህ ሚሊሻዎች አካባቢ ያለው የመንግስት ታጣቂ ወደ ህዝቡ አልተኩስም ስላለ መንግስት ለነሱ መሳሪያ አስታጥቆ መቶ ብር እየከፈለ አሰማራቸው እና እነሱ ይውጡ ነው ነው መሳሪያ ከታጠቁ ቆይተዋል። የአካባቢ ጸጥታ ያስከብራሉ ተብሎ አርሶ አደሩን ከመጀመሪያውም ጀምሮ የሚቆጣጠሩ ከአርሶ አደሩ ውስጥ ሆነው መሬት እያረሱ እርሻ እያላቸው አርሶ አደር ሆነው የሚኖሩ ሰዎች ናቸው። ከማን ጋር ነው እሱ ታዲያ እናንተ የምትደራደሩት? እርሱ አሁን ከሽማግሌዎቹ እነዚህ ሚሊሻዎች ይውጡ ከሚሉት አንዱ ነው አደለም? እኔ ያው ሚሊሻዎቹ ይውጡ ወደ አካባቢያቸው ይመለሱ። ስለዚህ ህዝቡ ላይ ሊገሉት ሊተኩስ ባይገባም ህዝቡ ሰላማዊ ሰልፍ ማድረግም ከፈለገ በሰላም የሚፈልገውን ጥያቄ ጠይቆ ይመለሳል የሚል አይነት ነው። ከማ ጋር ነው የምትደራደሩት? ይሄንን አቤቱታ ለማን ነው ያቀረባችሁት ማለት ነው? ይሄ አሁንም ጭምር የህብረተሰቡ ተወካዮች የሆኑ ሰዎች ው ወደ አስተዳደሩ ጋር ከካቢኔው አባላት ጋር አሁንም ንግግር እየተካሄደ ነው። ከአስተዳደሩ ጋር ው በዚህ ሰዓት መቼ ነው የተጀመረው? ትናንትና ነው የተጀመረው። አሁን ምን ላይ ናችሁ? ዛሬ እኔ ነርሰው ስንዋይ አሁን እንግዲህ ጠዋት ላይ የነበረው ምንድን ነው እነሱን አናስወጣም የሚል ነበር የአስተዳደሩ አቋም፣ አንሸኝም ነው ህዝቡ ደግሞ አስወጧቸው የሚል አይነት ነገር ነው። ህዝቡ ማለት እናንተ የምትወክሉት ህዝብ? የምንወክለው ሰው ማለት ነው። እስካሁን ድረስ ያለው ምንድን ነው? እነዚህን ታጣቂዎች ወይንም ጉጂ ነው የሚላቸው ጉጅሊ፣ ምናልባት የትግረኛ ቃል ይመስለኛል። ትርጓሜውን አናውቀውም። ሚሊሻዎች ማለት ነው ብለውኛል። እሺ፣ ሚሊሻ ማለት ናቸው። ከገጠር ውስጥ አርሶ አደሮች ናቸው። አንዳንዶቹ መሳሪያቸው መንግስት ያስታጠጣቸው አንዳንዶቹ ደግሞ የግል ትጥቅ ሆኖ፣ መንግስት ግን ለሚተኩሱት ጥይት የጥይት እንትን ይሰጣቸዋል። መግዣ ነው መግዣ አይደለም፣ ጥይቱ ራሱ ነው ይሰጡ አድማጮች በቀደመው በዚህም ላይ አዲሱ የመንግስትን ምላሽ ለማግኘት ወደ ስማዳ አስተዳዳሪ አቶ ይስማውና የጸጥታ ክፍሉ አቶ ወርቄ ሁለቱን ኃላፊዎች ለማግኘት ያደረገው ሙከራ ያለመሳካቱን ገልጾልናል። እንድትሳካም ይዞ ይቀርባል።